በጉጂ ኦሮሞ በአማሮና ቦርጂ ልዩ ወረዳ አካባቢዎች በተደጋጋሚ ሲፈጸሙ በቆዩ ጥቃቶች በሕዝብ መካከል የተፈጠረውን ስጋትና ጥርጣሬ ለመቅረፍ በጋራ ለመስራት ያስችላል እና ዘላቂ ሰላም ያወርዳል የተባለ ስምምነት የሁሉም ተወካዮች በተገኙበት በሐዋሳ ከተማ ተካሄደ ይህ ብሔረሰቦች አገር ሽማግሌዎች የሃይማኖት አባቶች ና የጎሳ መሪዎች በሚያደርጉት ምክክር በባህላዊ መንገድ ሰላም ለማውረድ መስማማታቸውን ሽማግሌዎቹ ተናግረዋል የኦሮሚያ ና የደቡብ ክልል የጸጥታ አካላትና የአደጋ ስጋት ስራ አመራር ኮሚሽኖች ሂደቱን እንደሚያመቻቹ ያስታወቁ ሲሆን በተባበሩት መንግስታት ድርጅት የልማት ፕሮግራም የቴክኒክ ና የፋይናንስ ድጋፍ እንደሚያደርጉም ተገልጿል የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አልኳል በኦሮሚያ ክልል ምዕራብ ጉጂ ዞን በአማሮና በቡርጂ ወረዳዎች አዋሳኝ አካባቢዎች ለአምታት የዘለቀውን ግጭትና ጥቃት ለማስቆም ያለምን የተባለ ምክክር በአዋሳ ከተማ ተካሂዷል። ከውይይቱ በኋላም በሕዝብ መካከል የተፈጠረውን መጠራጠርና የተቋረጠውን ግንኙነት ለማስቀጠል ከስምምነት መደረሱም ተመልክቷል። ከአማሮ ወረዳ የተሳተፉት የአገር ሽማግሌ አቶ ብርሃኑ ሶያማ የሰላም አስፈላጊነት አጠያያቂ አለመሆኑን ተናግረው እርቀ ሰላም ለማውረድ በሁለቱም ክልሎች ማለትም በደቡብና በኦሮሚያ ክልል የተጀመረውን እንቅስቃሴ እንደሚያደንቁ ገልጸዋል። በጉጂ ኦሮሞና ነውና በአማሮ አዋሳኝ አካባቢ ያለውን የጽታት ችግር ለመፍታት ብዙ ጊዜ ጥረት ቢደረግም አጥጋቢ መፍትሄ እንዳልተገኘም ተናግረዋል። ችግሩ የማይፈታውም እውነታው ስለሚደበቅና የህገ በላይነት ስለማይከበር ነው ስሉም ተናግረዋል። የሚያስቸግርን ነገር ደግሞ እዚህ በመካከላቸው እነሱንም እየገደለ ያለ ለእኛም በጣም አስፈሪ የሆነ ጠንቅ የሆነ የኦነግ ሸኔ አለ። ጃርሰ በካል እኮ የሞተው እኮ የእኛ ጓደኛ እኮ ነው። ባለፈ ጊዜ እዛ እነሱ ጋር የሞተው እነሱ ብቻ ናቸው የሚገሉት ብለንም መፈረጫ አንችል። በመሀሉ ጠላት አለ። ይህ ጠላት ለእነሱም ለእኛም በጣም አስቸጋሪ የሆነበትና መከላከያ ራሱ ሞክሮ ልዩ ኃይሉ ሞክሮ አሁን ከልዩ ኃይል ጋር ሁሌ እየሞተ የእኛ ጋር አስራ ሁለት መከላከያ ኃይል ነው ሞቶ ከልዩ ኃይልና ፈደራል ማለት ነው። ስለዚህ ይሄ እየተፋለመ ያለው ኃይል በምን አይነት መልኩ ስርዓት ይዞ አደብ ይዞ ወይ ተደምስሶ ወይ ቦታውን ለቆ ካልሆነ በስተቀር በኋላ መንገድ ላይ ይሄ ነገር እንዳይቀር እኔ እንደ ትልቅም ሰው እንደ አገር ሽማግሌም አገሬንም እንደመራሁ እኔ የሚናገረው በግልጽ ይህንን ክልሉ የኦሮሚያ ክልል ጸጥታ ሰላምና ጸጥታ ቢሮ ኃላፊ የደቡብ ክልል አብሮ ቆሞ ይህንን ጉዳይ ማንም ይሁን ማን ከአማሮም ይሁን ከጉጂ ሰላምን የማስከበርና የሕግ በላይነትን የሚያስከብር አካላት በሌለበት ሁለት ሰዎች ብቻ ይፈታሉ ተብሎ ሁለት አካላት ብቻ ይፈታሉ ተብሎ ይሄ ባይተው የቡርጂ ብሔረሰብ ተወካይና የአገር ሽማግሌ አቶ አስናቂ ዳምጠ በበኩላቸው በሰላም ጦት የጉጂ ኦሮሞ ህዝብም የቡርጂ ህዝብም ያተረፈው ነገር የለም ብሏል። ሰላም አውርደን በትብብር መስራትና እንደ ወትሮ ሁሉ በጋራ መኖር አለብንም ብሏል። በሁለት ህዝቦች መካከል ዘላቂ ሰላም እንዳይሰፍን በጉጂ ኦሮሞና በቡርጂ ብሔረሰብ ዘንድ ወንጀለኞችን የመደበቅና ሰው ገድለው ንብረት ዘርፈው የገደሉትን ሰው መሳሪያ ታጥቀው የሚዞሩ ሰዎችን መሸሸግና በህግ ፊት እንዳይቀርቡ ማድረግ ጉልህ ችግር መሆኑንም ተናግሯል። በአሁኑ ሰዓት ወደ አንድነት እንመጣለን ሰላም እንፈልጋለን የምንል ከሆነ ምናልባት በጉጂ መካከል ያለውን ወንጀለኛ ይሁን በጉጂ መካከል ያለው ወንጀለኞች መሰጠት አለባቸው። ከአሁን በኋላ ለሚሰራ ወንጀል ተባባሪዎች እንዳንሆን ህዝቦች ጉጂም ተባባሪ ላይሆን ጉጂም ተባባሪ ላይሆን ራሱን ማዘጋጀት መቻል አለበት። ይህ ከሆነ እና የሚከብድና የሚቸግረን ነገር ያለ አይመስለኝም። አሁን በተጀመረው የሰላም ጥሪ በጋራ መልማት እንድንችል ሁኔታዎች ተፈጥሮ በህዝብ ላይ የደረሰ ያለው ጉዳት ቀርቶ የቀድሞ አንድነት ይመጣል የሚል እምነት እንዳላቸውም አቶ አስናቀ ተናግረዋል። በተለይ ቀበሌ ከቀበሌያት ጋር ያለው የገበያ ግንኙነት ቢሰፋ፣ አሁን ዋናው ከተማ ላይ ነው የንግድ ግንኙነት የገበያ ግንኙነት ያለው እንጂ ቀበሌያት ይህን ግንኙነት እያደረጉ አይደለም። ስለዚህ እንደዛ አይነት ነገር ላይ አትኩረን ብንሰራ ሰው ቢደበላለቅ የቀደመው ነገር ይመለሳል። ከዛም በኋላ ሰላም እጅግ ጽኑ ሰላም በጉጂና በጉጂ መካከል ማንጣት እንችላለን የሚል ሀሳብ አለን። ሰላም የሚወርደው ሀቅ ቦታውን ስታገኝና እውነት ቁመናውን ስታረጋግጥ ነው ያሉት ደግሞ ከምዕራብ ጉጂ ዞን ገላና ወረዳ የተገኙት የሀገር ሽማግሌ አቶ ዋቆ ጉዮ ናቸው። ብዙ ሰዎች ተገሎብናል፣ አያሌ ንብረትም ወድማል ያሉት አቶ ዋቆም ያለፈው አልፏል፣ ካሁን በኋላ ለሰላም ቅድሚያ ሰጠን፣ አንድነታችንን ማጠናከር አለብን ስሉም ተናግሯል። ከነናጀዱ ይሄን ሊም ማድረግ የምችለው ግን እኛም የቡጂ ማህበረሰብና እንደውም የአማሮ ወይ የቡርጂ ማህበረሰብ እውነት ተናግረን እውነት ካወጣንና አብረን ከሰራን ነው የሚመጣው ሰላም። የሀገር ሽማግሌዎችና የሃይማኖት አባቶች የተረጋጋ እርቅ ለማውረድና ዘላቂ ሰላም ለማረጋገጥ የተጀመረውን ሁሉን አቀፍ እንቅስቃሴ ደግፈው ኃላፊነታቸውን እንደሚወጡም ተናግሯል። በጉጂ ኦሮሞ በቡርጅና በአማሮ ወረዳዎች የሚፈጸመውን ጥቃት ለማስቆም በህዝብ መካከል የተፈጠረው የመጠራጠርና ስጋት ለማስወገድ የሁሉም ወገኖች ተወካዮች በተገኙበት በቂ ውይይት ከተደረገ በኋላ ከስምነት ተደርሷል። የደቡብ ክልል የሰላም ና ጸጥታ ቢሮ ኃላፊ አቶ አለማዮ ባውዲም አገር ለማፍረስ የሚ የሚሰሩ ቡድኖችን ሴራ ማምከን የሚቻለው እንደዚህ አይነት ምክክር ማድረግና ለዘላቂ ሰላም ቅድሚያ ስሰጥ ነው ብሏል። የጉጂ ኦሮሞ የአማሮና ቡርጄ ወረዳዎች ለዘመናት የጋራ እሴት ያላቸው ህዝብ እንደሆኑ ገልጠው ነገር ግን ተቀርጾ ተሰጥቷቸዋል ባሉት የሴራና የልዩነት ፖለቲካ ለተወሰነ አመታት ጥላቻ፣ መገፋፋትና መገዳደል እንዲኖር አድርጓልም ብሏል። ጸጥታ ኮሽ ባለ ቁጥር በየቀየው የምንዳከርበት ሁኔታ ከመፍጠር ወጥተን ስትራቴጂክ የሆነ ግንኙነታችን ምን መሆን አለበት ዘላቂ ሰላም ለመገንባት ምን እንስራ? ከምንም በላይ ደግሞ አብሮ የሚኖረው ህዝብ ከዚህ ከሰፈር አጀንዳ እንዲወጣ የጋራ አቅም ሊሆን የሚችሉ የልማት ስራዎችን እንዴት አድርገን እናስተሳሰር? ከዚህም በላይ ሌሎች ማህበራዊና ኢኮኖሚያዊ ትስሮችንም እንዴት ነው የጋራ የምናደርገው የሚሉ ጉዳዮች ላይ ቀጣይ ትርጉም ባለው መንገድ በክልሎች መካከል አሰራርም ተፈጥሮ በጋራ የምንሰራበት ሂደት እናጠናክራለን። አቶ አለማየሁ የተፈጠረውን ችግር ህዝቡ ለዘመናት ሲገለገልበት በነበረው ባህላዊ እሴት እንዲፈታ ይደረጋልም ነው ያሉት። የኦሮሚያ ክልል ሰላምና ፀጥታ ቢሮ ምክትል ኃላፊ አቶ ስሳይ ኡሪሳ ለህዝብ ከዚህ የበለጠ አጀንዳ የለንም ብሏል። ሰላም በቀጠናው እንዲረጋገጥ ህዝቡ፣ የሃይማኖት አባቶች፣ የአገር ሽማግሌዎችና የጎሳ መሪዎች ኃላፊነታቸውን መወጣት አለባቸው ሲሉ ተናግሯል። እንደ መንግስት ደግሞ ቁርጠኝነትን ይፈልጋል ማለት ነው። በተዋረድ ያለን የመንግስት አካላት እዚህ ላይ ተመሳሳይ አቋም ማንይዝ ከሆነ እነኚህ ችግሮች እንዲቀጥሉ እየፈቀርን እንደ ሄድን መውሰድ መቻል አለብን ማለት ነው። ማህበረሰቡ ደግሞ በያለበት የራሱን ድርሻ ቆጥሮ ወስዶ መንግስትን የሚደግፍበት አሰራር ካልተመቻቸ ለሰላም ማጣት ጊዜ እየሰጥን ጊዜ እያበደርን እንደሆን መውሰድ መቻል አለብን ማለት። አቶ ሳይ በወንጀሎች ላይ የማያዳግም እርምጃ መወሰድ አለበት ሲሉ ተናግሯል። ችግር የፈጠረው አካል ችግር ከፈጠረው ወረዳ ላይ አሳልፎ መስጠትና አስተማሪ ቅጣት መስጠት የሕግ የበላይነትን ማስከበር፣ ይሄ ወገኔ ነው፣ ይሄ የኔ ጎሳ ነው፣ ይሄ የኔ ሃይማኖት ተከታይ ነው ብለን የምንሸፍን ከሆነ ችግር እንዲባባስ መፍቀድ ይሆናል። ስለዚህ እንደ መንግስት እዚህ ላይ ሁለቱም ጎረቤት ወረዳዎች እዚህ ላይ ምንም መደራደር የለብንም፣ ማለት የሁለቱም ክልል የስራ ኃላፊዎች፣ የአገር ሽማግሌዎች እና የሃይማኖት አባቶች እንዲሁም የጸጥታ አካላት በተገኙበት የተደረገ ውይይት በቀበሌ ደረጃም በእያንዳንዱ አካባቢ እንደሚደረግም ተገልጧል። የኦሮሚያና የደቡብ ክልል ጽታ አካላት፣ የአደጋ ስጋት ስራ አመራር ኮሚሽኖች ሂደቱን እንደሚያመቻቹ ያስታውቁ ሲሆን በተባበሩት መንግስታት ድርጅት የልማት ፕሮግራም የቴክኒክና የፋይናንስ ድጋፍ እንደሚያደርግም ተገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም